ከሶማሊያ ራሷን የነጠለችው ሶማሊላንድ ነገ ረቡዕ አጠቃላይ ምርጫ ታካሄዳለች። በስልጣን ላይ ያሉት ፕሬዚዳንት ሙሴ ቢሂ አብዲ ወይም ደግሞ ኩልሚዬ የተሰኘው የህብረት ፓርቲያቸው ሁለተኛ ዙር የስልጣን ዘመንን ለማረጋገጥ ተስፋ ጥሏል። ተቀናቃኛቸው አብድራህማን መሐመድ አብዱላሂ ዋዳኒ የተሰኘው ብሔራዊ ፓርቲ ነው። ምርጫውን ማንም ያሸንፍ ማን ዋናው ነገር በጉርጉሩ ሳይሆኑ 991 ከሶማሊያ የተነጠለችው ሶማሊላንድን ራስ ገዝነት በዓለም አቀፍ በአቀፍ ደረጃ ማረጋገጥ ዋናው ጉዳይ መሆኑን መራጮች ይናገራሉ። መሐሙድ መሐመድ ሐሰን መምህር ናቸው። ለዓለም አቀፉ ማህበረሰብ እውቅና እንዲሰጠን መልእክት እየላክን ነው። ሶማሌላንድ ሙሉ ለሙሉ ራሱን የቻለ መንግስት ነው። የራሱ የፖለቲካ ፓርቲዎችም አሉት። የመገበያያ ገንዘብም አለን። ከሶማሊያ የተለየ ነው። መረጋጋት አለ። ዲሞክራቲክ ሀገር ነው። ለየትኛውም ሀገር ሆነ ዓለም አቀፍ ተቋም ሶማሊላንድ ራስ ገዝ ሀገር ናት ብሎ እውቅና አልሰጠም። በሶማሊላንድ መዲና ሀርጌሳ የፖለቲካ ተንታኝ የሆኑት መሐመድ አብድራህማን፣ በስልጣን ላይ ያሉት እንዲሁም ተቀናቃኞቻቸው የጎላ የአካሄድ ልዩነት አላቸው ይላሉ። ለምሳሌ ጉዳዩ ከሶማሊያ ጋር የሚደረገውን ውይይት አሁን ያለው መንግስት አይቀበለውም። ተቃዋሚዎች ደግሞ ከሶማሊያ ጋር መነጋገር ጠቃሚ ነው ብለው ያስባሉ። አንደኛው ከሶማሊያ ጋር ለመገዳደር የበለጠ ሲያስብ ሌላኛው ደግሞ ስለ ውይይት የበለጠ ያተኩራል። ያ አንዱ ጉዳይ ሲሆን ሌላው ጉዳይ ሶማሌላንድ ከኢትዮጵያ ጋር የተፈራረመችው የመግባቢያ ስምምነት ነው። በአውሮፓውያኑ ጥር ሁለት ሺህ ሀያ አራት መግቢያ ላይ በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ሰነድ ሶማሌላንድ ወደብና የባህር ዳርቻ እንዲሁም የጦር ሰፈር ለወደብ አልባዋ ኢትዮጵያ ለመስጠት ስምምነት ላይ የደረሰችበት ወቅት ነው። ሁኔታው ሶማሌላንድ በቀጠናው ሰፋ ያለ ሚና እንዲኖራት የሚያደርግና እውቅናን የሚያስገኝ ነው። ሰላም ታደሰ በደቡብ አፍሪካ የሚገኘው የደህንነት ምርምር ተቋም ባልደረባ ናቸው። ለሶማሌላንድ ብቻ ሳይሆን ለመላ ቀጠናው ትልቅ ጉዳይ ነው። አሁን ከሶማሌላንድ ጋር የተደረሰው ስምምነት ከኢኮኖሚያዊ ገጽታው ባሻገር አንዳንድ ወታደራዊ ጉዳዮችንም ያካትታል። የቀይ ባህር ጠፈር ለቀጠናው ብቻ ሳይሆን በዓለም አቀፍ ደረጃም እጅግ ወሳኝ የሆነ የውሃ አካል ነው። ሶማሊያ የመግባቢያ ስምምነቱን በጥብቅ ተቃውማለች። በአፍሪካ ቀንድ ከፍተኛ ተጽዕኖ ያላት ከታይዋን ጋር በተመሳሳይ ሁኔታ ውስጥ የምትገኘው ቻይናም ስምምነቱን ተቃውማለች። ይሁን እንጂ በነገው ምርጫ ማንም ያሸንፍ ማን ይላሉ የፖለቲካ ተንታኙ አብድራህማን። የመግባቢያ ስምምነቱም ሆነ ሶማሊላንድ የራሷን መብት በራሳ የመወሰን ፍላጎቷን አያስቆመውም። ስለሱ ምንም ጥርጥር የለውም። በሶማሊላንድ ከፍተኛውን ስልጣን ለመያዝ የሚወዳደሩ ምንጮች ሶማሌላንድ ነጻ የመሆን መብት እንዳላት ያምናሉ። ሰላም ታደሰ። ጎረቤት ሀገራት የሶማሌላንድን ራስገዝነት ለማመን ቸልተኛ የሆኑት ሁኔታው በገዛ ሀገራቸው የሚገኙ ተገንጣዮችን እንዳያበረታታ በመስጋት ነው ይላሉ። ለሄነሪ ዊልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ